በቅድመ ሰው ቅሪት በምስራቅ አፍሪካ በየጊዜው በሚገኙ የጥናቶች ውጤት ኢትዮጵያን የሰው ልጅ መገኛ የሚል የመጠሪያ ቅጽል ስም እንድትሰጣት ይታወቃል። በዘርፉ ዓለም አቀፍ ጉባኤ በአዲስ አበባ ተከናውኗል። ኢትዮጵያዊው ፕሮፌሰር ዘርአይ አለምሰገድ በቺካጎ ዩኒቨርሲቲ ተመራማሪ፣ የጥናት ጽሑፍ አቅራቢ፣ የምስራቅ አፍሪካ አንትሮፖሎጂ ማኅበር መስራችና ጉባኤው በአዲስ አበባ እንዲካሄድ ያስተባበሩ ናቸው ማህበሩን የመሰረትኩት እኔ ነኝ፣ ከኬንያውያን ጓደኞች የዛሬ 12 ዓመት በቅርስ በአርኪኦሎጂ በአንትሮፖሎጂ ሙያ የሚገኙትን የጥናት ውጤቶች የሚያወያይ መድረክ ነው። በኢትዮጵያ በቅድመ ሰው እድገት አኳያ በርካታ ጥናቶች ተካሂደዋል። አሁን ምን ደረጃ ላይ እንደሚገኝና ስለ አዲስ ግኝቶችም አያይዘው ያስረዱት። ቀዳሚነት ተሰልፈው የሚገኙት በዚህ ሙያ ያው ኢትዮጵያ፣ ኬንያ፣ ታንዛኒያ ናቸው እና በብዛት ከቀረቡት ወረቀቶች በአብዛኛው ኢትዮጵያ ላይ ያተኮረ ነበረ። አንዱም ያቀረብኩትን የራሴ ነበርኩኝ። ግን በጣም ደስ ያለኝ በዚህ ዓመት በጣም ብዙ ወጣቶች የመሳተፍ ድል ገጥሟቸው መድረኩን ተቆጣጥረታል ማለት ይቻላል። ከነዛ ውስጥም በርከት ያሉት የኔ ተማሪዎች ስለሆኑ ደስ ይለኝ ነበር። እንግዲህ ያው ግኝት አዲስ አለ። ምክንያቱም አንድ ሳይንቲፊክ ፕሬዘንቴሽን በሚቀርብበት ጊዜ አዲስ ስለሆነ ነው የሚቀርበው። ግን አዲስ ማለት እንግዲህ ያው አንጻራዊ ነው። አሁን ከተቆፍሮ የወጣ አዲስ አለ፣ ግን ከነበረው የተገኘ አዲስ እውቀት ደግሞ አለ። ስለዚህ በአብዛኛው የቀረቡት ወረቀቶች በድሮ ግኝቶች ላይ የተገኙ አዲስ እውቀቶችን ለተሳታፊዎችና ለሳይንቲስቶች ማቅረብ ማለት ነው። ግን ይሄ ዋናው ዓላማ የዚህ አሶሲሽን የምስራቅ አፍሪካ የአንትሮፖሎጂ ማህበር ማለት ነው። ራሱስ መሰረተው ከጓደኞቼ ጋር ሆኜ ምንድን ያልነው ኢትዮጵያ፣ ታንዛኒያ፣ ኬንያ የመሳሰሉ ሀገሮች ታነቅርስ ናቸው ነው ተብሎ የሚገለጹት እንደውም ሀገራችን ላንድ ኦፍ ኦሪጅንስ የሚል ስም ስትናታል። ግን ብዙ ጊዜ የሳይንሳዊ ውይይቶች የሚካሄዱት ውጭ ሀገር ነው። እንግዲህ ምንድን ነው ያልኩት ከጎደን ሽጋገን ለምንድን ነው መድረኩን ወደዚህ የማንስበው? ለምንድን ነው እኛ እዛ ለማቅረብ የምንሄደው? ለምን ወደ ዌስተርን ሳይንቲስትስ እዚህ መጥተው ስራቸውን ፕሬዘንት አያደርጉም? እና ለምን ሁለት አቅጣጫ መሄድ መንገድ አንፈጥርም ብለን ድንበር የፈጠር ነው። እና እንደምታየው ይሄ የምስራቅ አፍሪካ ማህበር ይሁን እንጂ አባላቶቹ ከሁሉም ሀገራት የመጡ ናቸው። እና በጣም ደስ ይላል። በዚህ በተጠራው ዓለም አቀፍ ጉባኤ ምን ውጤት ተገኘ ለሚለው፣ አዎ እንግዲህ እንደዚህ አይነት ወርክሾፖች በተለይ በጣም ሳይንስ ተኮር የሆኑ ወርክሾፖች እንደምትገምተው በሀገራችን ብዙ የተለመዱ አይደሉም። ለምሳሌ አንድ ሰው ከ15 ደቂቃ በላይ አይሰጠውም የአስር ዓመት ስራም የሰራው ስራ ለማቅረብ ከ15 ደቂቃ በላይ አይሰጠውም። ሌላው ሎጂስቲክሊም አንድ አንዳንድ ቻሌንጆች ቢኖሩም እስካሁን ድረስ ካለ ምንም እንከን ሆነ ይገኛል። ከጥናት አቅራቢዎቹ በኢትዮጵያ ሰሜናዊ ምዕራብ በኦሞ ሸለቆ ባለው የግኝት ሁኔታ የሚገልጽልን አንቷን ሱ ነው። ከዛሬ አምሳ ዓመታት በፊትና በኋላ በተገኙት የተጠራቀሙ ቅሪት ላይ ተመስርተን ነው። ለአዲስ ግኝት ደግሞ የበቃ ነው። ይህንን ጥናት ያካሄድ ነው። በኦሞ ሸለቆ ውስጥ እየተገኙ ካሉት ቅሪቶች የተረዳናቸው ቢሆንም አሁን ግን አዳዲስ ባገኘናቸው ውጤቶች የምናጠናክርበት ሂደት ሲሆን ያተኮርንባቸው ጥናቶች የእያንዳንዱ የእንስሳት ዝርያ እድገትን ማጤን አስችሎናል። ጌታቸው ተድላ ኃይለ ጊዮርጊስ ለዶቸፌደራዲዮ ከአዲስ አበባ